ከኤስቢኤስ አማርኛ ጋር ነዎት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ይጎብኙ። ወቅታዊ ጉዳዮች የሜልበርን ከተማ ከሰሞኑ ካስተናገደቻቸው አገራዊ ሁነቶች መካከል በዋነኛነት የሚጠቀሰው የጠቅላይ ሚኒስትር ዶክተር አብይ አህመድ መደመር መጽሐፍ ምርቃት ነበረ። የመጽሐፉን ምርቃ ለማብሰር እና በውስጡም የያዘውን ጽንሰ ሀሳብ ለማብራራት ከጠቅላይ ሚኒስትሩ ቢሮ የተገኙ ሁለት ባለሙያዎችም ነበሩ። እንዲሁም በአውስትራሊያ የኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ኃላፊ አቶ በሪሁን ደጉም ተገኝተዋል። ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ዚህ የተገኙት አቶ መሐመድ ራፊ አባራያ፣ በጠቅላይ ሚኒስትር ጽህፈት ቤት የውጭ ግንኙነቶች ፖሊሲ ተንታኝ እንዲሁም ደግሞ አቶ ዮናስ ዘውዴ፣ በአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪና የጠቅላይ ሚኒስትሩ አማካሪ ነበሩ። ባለሙያዎቹም በየተራ ማብራሪያ የሰጡ ሲሆን በዚህም መሰረት መደመር ራሱን የቻለ ፍልስፍና ወይም ደግሞ እንደ ርዕዮተ ዓለም ሊቆጠር የሚችል መሆኑን በአገራችንም ላይ ሙሉ እይታ እንዲኖረን የሚያግዝ መጽሐፍ መሆኑን ተናግረዋል። መደመር ፖለቲካዊና ኢኮኖሚያዊ እንዲሁም ማህበራዊ የሆኑ ችግሮቻችንን ለመፍታት ሁለንተናዊ መፍትሄዎችን መጠቀም እንዳለብንም ያምናል። ዋልታ ረገጥ አስተሳሰቦችን በመተው በመደማመጥና ሀሳቦችን በጋራ በማምጣት መፍትሄን በመፈለግ ላይ ይመራል። የዜጎችን መብት በማስከበር ኢኮኖሚያዊ ብልጽግናን ግቡም አድርጓል። ለውጭ ጉዳይ ፖሊሲም ግብአትን ያበረክታል የሚሉት ዋና ዋና ሀሳቦች ነበሩ። ታዳሚዎቹም በቀረበላቸው ማብራሪያ ላይ በምንትራስ የመደመር መጽሐፍ ኢትዮጵያን ሊያሻግር ይችላል፣ ወደ ብልጽግና ሊያመራን ይችላል፣ የዜጎችን እኩል መብትን ያረጋግጣል ከሚሉት ሀሳቦች ጀምሮ መደመር ምንም አይነት አዲስ ሀሳቦችን አላመጣም ለኢትዮጵያም አይጠቅምም እስከሚሉት ድረስ ተስተናግደዋል። እንደመር ሲባል የስ አዲስ አይደለም ሲባል እንደነበረ ውሉ አይደለም ምክንያቱም በኢትዮጵያ አንድነትና ሉዓላዊነት ላይ የድሮ መንግስታት ሲዋጉበት፣ ሲታገሉበት የነበረ ነው። አንድ የዚህ መጽሐፍ አላማ ነው። ሁለተኛ ደግሞ ብሔሮችና ብሔረሰቦችንም አንድ ላይ እንዲኖሩ ያንን በተለያዩ ወቅቶችንም ይገለጽ ነበር። ነገር ግን ለየት የሚለውም ነገር ምንድን ነው እንዴት እነዚያን ጠንካራ ጎኖችና ና ደካማ ጎኖች ለይቶ እንዴት ኢትዮጵያ ወደፊት ማራመት ይቻላል የሚለው አይነት ነገር ነው። ስለዚህ መጽሐፉን እኔ እደግፋለሁ። ለውጥ ደጋፊ እንደመሆነ መጠን መጽሐፉንም እደግፋለሁ። ኢትዮጵያ ጂኦፖሊቲካሊ በጣም ዌል ፖዚሽን ደች በዚህ ይሄ ኮንሰፕት ከሀገርም ከህዝብ አንድ መሆን አልፎ ሀገር ከሌሎች ሊረዷት ሊያግዟት ስትሬንግተን ሊያረጓት ከሚችሉ ሀገሮች ጋራ ይሄ ኮንሰፕት ወደዚያም ቢሻገር መልካም ነው እላለሁ። ሌላው ሂስቶሪካሊ ኢትዮጵያን በምንመለከትበት ጊዜ የነበሩት መንግስታት ስለ ኢትዮጵያ ግራንድ ስትራቴጂ እንኳን ስራ ላይ ማዋል ኬር ያደረጉ አይመስልም። አይ ቲንክ መደመር ስራ ላይ ኢምፕሊመንትድ በሚሆንበት ጊዜ በተለይም ኢምፕሊመንቴሽኑ ከሌሎች እነዚህ አይነት ኮንሰፕቶችን ቴስት አድርገው ካለፉ ሀገሮች ሲስተም ስትማር እና ይሄንን ስራ ላይ ስታውል አንደኛ ኢዚ ይሆናል፣ ት ኦልሞስት ሲምለስ፣ ሶስተኛ ኤክስፐርቲዙ ቴስት ደሆኖ ያለፈ ስለሆነ በቀላሉ ስራ ላይ ሊውል ና ህዝብም ሊያምንበት፣ ቤኔፊቱንም በአስቸኳይ ህዝቡ ሊያይ ስለሚችል ከዚያም አልፎ የሀገሪቷን ግራንድ ስትራቴጂ ወደፊት ለብዙ አመታት ወደፊት ለብዙ ጀኔሬሽንስ ዲፋይን ለማድረግ ይጠቅማል እላለሁ። ስለሰማችሁኝ አመሰግናለሁ። እዚህ መደመር ውስጥ ስለ ሊደርሺፕ ጉዳይ ነው። በዚህ በዘመናችን ጊዜ የሊደርሺፕ ነገር በጣም እያደገ መጥተዋል። ኮንሴፕቱም እየተቀየረ መጥተዋል። በአሁኑ ጊዜ ሊደር የምንለው ትዕዛዝ የሚስት ሳይሆን ከኋላ ብዙ ሊደሮችን የሚያፈርቅ ነው። በመሪነት ምንጠራው በአለም ደረጃ በዚህ አይነት ምን አይነት ስራ ሰርታችኋል? መጀመሪያ ከኢትዮጵያ ድረስ እዚህ ድረስ መታችሁ ይሄንን መጽሐፍ ልታስረዱን አጠር አርጋችሁ ሰምራይዝ አድርጋችሁ ስለመጣችሁ በጣም እናመሰግናለን። ኦነስት መሆን አለብኝ አላነበብኩት መጽሐፉን። መጽሐፉን ለማግኘት ብዙ ጊዜ ሞክሬ አላገኘውም እና ያው እያንዳንዱ ነገር ማለት አልችልም፣ ግን እናንተ ካላችሁኝ አንዳንድ ከሚዲያ ከሰማሁት መጽሐፉ ጥሩ ነው ማለት ለእኛ ለኢትዮጵያውያኖች ይሄ ሀሳብ ወደፊት ያሻገራል ብዬ አስባለሁ። ያለፈውን መርሳት አንችልም፣ እንደገና ደግሞ ስለ ወደፊታችን ማሰብ መቻል አለብን። ያንን የሚይዝ ነገር ስለሆነ እስማማለሁ። እኔ መጽሐፉን መደመር የሚባለውን ነገር መጽሐፉን ሳልገዛው ሳላነበው በፊት በየዋህነት ካነበብኩት በኋላ ደግሞ የአቅሜን ያክል በእውቀት አይቸው ለእኔ በእውነት ትልቅ ቁም ነገር ያገኘሁበትና የምደግፍ ሆኖ ነው ያገኘውት። እንደዚህ አንድ ሰው ለሀገሩ ተጠብቦ እድሜውን ሙሉ ሲሰጥ በዚህ ደረጃ ሲፈላሰፍና በዚህ ደረጃ ሲጠበብ ማየት ለእኔ ትልቅ ነገር ነው። ደመርን በፊት አንዱን ከአንዱ ጋር ማዋሃድ ወይም አብሮ ማረግ ከሚለው ውጪ ብዙ ነገሮችን እንደሚያጠቃልል ያየውበት ነው። በስፋት ስለሄዳችሁበት በእኔ አቅም ደረጃ ብዙ ላውጣለት የምችለው ነገር የለም። ይህን ረዥም መንገድ ተጉዛችሁ መታችሁ፣ ይህን ሁሉ ስላካፈላችሁን በጣም እናመሰግናለን። ጥሩ ነው። እኔ በመሰረቱ በሚመጣበት ጊዜ መጡ ሲባል ባለው በአገሪቷ ውስጥ ባለው ችግር ላይ እንወያያለን። መፍትሄው ምንድን ነው? ከተለያየ አቅጣጫ ሀሳብ እንሰብስብ እና ሀሳብ ሰብስበን ማቴሪያላይዝ እናድርግ። አገሪቷ ሰላም እንድትሆን ማንኛውም ነገር በተቃና መንፈስ እንዲሄድ እንወያይ። በዚህ በመደመር በሚለው ጋ ውስጥ መሰልኝ እንጂ ይሄንን እናንተ ስትናገሩ በጣም ይቅርታ አድርጉልኝና እኔ አንድ ቅንጣት ያህል አዲስ ነገር አላገኘሁበትም። በጣም አዝናለሁ። ጊዜያችሁን ይህን ያህል አቃጥራችሁ አዲስ ነገር ስላላመጣችሁልን በጣም አዝናለሁ። ለጊዜያችሁ በጣም አዝናለሁ። ግን ሶሪ ቱ ሴይ ኢት ኢስ ትራሽ። መጽሐፉን በአሞላ ምንም ኮንስትራክቲቭ የሆነ ለአገሪቱ ይበጃል የሚል አዲስ ነገር አሰብርበታለው። አዲስ ነገር የለውም። እኔ ወደ ሌላ እንኳን አልገባም ግን እንደተረዳሁት መጽሐፉን አላነበብኩትም፣ እንደተረዳሁት ላይክ ቪዥን ነገር ነው። መደመር ኢትዮጵያ ያስፈልጋታል፣ ግን አፈጻጸሙ ላይ ነው። ቪዥን ብቻ ዋጋ የለውም። ምናልባት ምንም በመድረኩ የተነገረ የለም አፈጻጸሙ እንዴት ይሆናል የሚለው። ስለዚህ ፍትሐዊና አድላዊ አሁን ለውጡን የሚመሩት እንትኖች ፍትሐዊ ካልሆኑ አድላዊ ከሆኑ ምናልማት እና ወደፊት ኢትዮጵያ ትሆናለች የምንለውን እንትን ላናገኝ እንችላለን። ስለዚህ የፍትህ ጉዳይና አድሎ ጉዳይ በደንብ የሚታሰብበት ይሆናል። የጠቅላይ ሚኒስትሩ አማካሪዎች የሆኑት አቶ መሐመድ ራፊና አቶ ዮናስ ዘውዴ ከታዳሚዎቹ ለቀረቡላቸው አስተያየቶችና ጥያቄዎች ምላሾቻቸውን ሰጥተዋል። እሺ፣ እናመሰግናለን። አንዳንድ የተነሱት ነጥቦች ላይ ጀስት ሪፍሌክት ለማድረግ ያህል ነው የምፈልገው። የመጀመሪያው በተደጋጋሚ የተነሳው ሀሳብ የመደመር የባለቤትነት ጉዳይ በተመለከተ ትንሽ ክላሪቲ አስፈልጓል የሚል ነው እና መደመርን በባለቤትነት ስናነሳት እንደ ሀሳብ ባለቤት እንደ እይታው ባለቤት ያው ምንጮች የሆኑት ጉዳዮች ተፈጥሮ፣ ያደጉበት ማህበረሰብ እንዲሁም ደግሞ የሀገሪቷ ለዘመናት የተሻገረ ችግር ይሄ ሀሳብ የወለደው ጉዳይ ቢሆንም ግን በባለቤትነት ግልጽ የሆነው ክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የሀሳቡ ባለቤት ናቸው። ግን አሁን መረዳት ያለብን ጉዳይ ሰዎችንም ኮንፊውዥን ውስጥ ሊከት ይችላል ተብሎ የታሰቡ በእናንተም የተነሳው በፓርቲ አቅጣጫነት በፓርቲ የፖለቲካ እሳቤነት መመረጡ ወይ ደግሞ ከተመረጠም የባለቤትነት ጉዳዩ እንዴት ይሆናል የሚል ነው በነገራችን ላይ ትልልቅ አለማችንን የገዙ አለማችን ላይ ትልቅ አስተዋጽኦ ያመጡ ትልቅ ተጽዕኖ የሚያሳደሩ ርዕዮቶች አይዲዮሎጂዎች ፍልስፍናዎች ሲጀመሩ በግለሰብ ይጀመራሉ ከዛ በኋላ እነዛ አስተሳሰቦች ያዋጡኛል እሰራባቸዋለሁ የሚል አካል ደግሞ ወደ ራሱ ያመጣቸዋል። አተገባበርና ሌሎች ዝርዝር ሁኔታዎችን በመቀየር የራሱ ያደርጋቸዋል። መደመርን ጠቅላይ ሚኒስትሩ ሲያመጡት ፓርቲያቸው ወይ ደግሞ ብልጽግና ደግሞ በዛ የተቀመጡት እሳዶች በዛ ውስጥ የተቀመጡት ኢትዮጵያን የማሻገር ሀሳቦች ይጠቅሙኛል ያዋጡኛል በማለት ሀገርን ሊመራበት ያስብበት የፖለቲካ መርሁ የፖለቲካ አቅጣጫ አድርጎ ወስዶታል። በኢትዮጵያ የአብዮታዊ ዲሞክራሲ፣ ሌሎቹንም ስናነሳ እነ ሌኒን ከዛም በኋላ ደግሞ ኢቨን በአሰራር ደረጃ ካይዘን እያልን ቢፒአር እያልን የምንጠራቸው ከጀርባቸው የፈጠሯቸው ግለሰቦች አሏቸው እንጂ በመለኮታዊ ነገር የመጣ ሀሳብ የለምና፣ ይሄ መወራረሱ ሀሳብን ፓርቲ መውሰዱ ያለና የተለመደ ጉዳይ ነው። ምናልባትም ከአሁን በኋላ ከብልጽግናም ሌላ ሌሎች የአፍሪካ ሀገራት ፓርቲዎች መሆነ መንግስታት ይህ መደመር በራሳቸው ተጨባጭ ሁኔታ ቀይሮት አስተካክሎት ሊተገብሩት ይችላሉ። ለዛም ፍልጭ የሚሆኑን አንዳንድ ጅማሮች አሉ። የዚህ የዘንድሮ የአፍሪካ ህብረት ስብሰባ ላይ መደመር እንደ አንድ እይታ ሆኖ ሲመጣ፣ ምን አይነት ፍላጎቶች በአፍሪካ መሪዎች ዘንድ እየተፈጠሩ እንዳለ ስለሚያመላክት ከብልጽግናም ባሻገር ሌሎች የአፍሪካ ፓርቲዎች ራሱ ሊተገብሩት የሚፈልጉት የፖለቲካ አቅጣጫ የኢኮኖሚ ሳቤ ሊሆን ይችላል የሚል ነገር ይኖራል። እና የባለቤትነት ጉዳዩ በእንደዚህ አይነት መልኩ መታረቅ ይችላል ብዬ አምናለሁ። ሌላኛው ጉዳይ መደመር ወደ ቀጠናዊ ዓለም አቀፋዊ ትብብር መምጣት መቻል አለበት፣ ማደግ መቻል አለበት የሚለው አንድም፣ በዲፕሎማሲ ዘርፍ ላይ መደመር እንዳቅጣጫ የሚያስቀምጠው ይሄንን ነው። አሁን በኢኮኖሚያዊ ትብብር የሚጀምር ከአፍሪካ ቀጠና ሀገራት ጋር ወይ ደግሞ ከምስራቅ አፍሪካ ቀጠና ሀገራት ጋር የዳበረ ኢኮኖሚያዊ ትስስር ሲኖረን የምናስበው ይሄ ለዘመናት ፖለቲከኞቻችንን እና ኤሊቶቻችንን ሲያከራክር የነበረው ፖለቲካዊ ውህደት ቅደም አፍሪካ ላይ ወይ ኢኮኖሚያዊ ውህደት ቅደም የሚለውን በእድገት ሶልቭ ማድረግ ይቻላል የሚል አይነት ፓንአፍሪካኒስት የሆነ እይታ አለው። በጣም ተደንቅ ያለው እኔ በመካከላችሁ በመገኘታችን ማለት ነው። ሊደሮች እና ዲለርስ ሊደርስ አሉ እንደሚታወቀው ማለት ነው። እነ ማክስ ዌል ብዙ ነገር ነው የሚናገሩት። ኢንፍሉዌንስ ማምጣት ነው ይላሉ። በርካታ የሊደርሺፕ ስታይል አለው። ከተነሳው መካከል አንደኛው የሊደርሺፕ ስታይል በመደመር ፐርስፔክቲቭ ምንድን ነው ሰርቫንቱ ሊደርሺፕ ነው ወይ? ወይስ የኮርኒሱ አይነት የሊደርሺፕ ስታይል ነው ወይ? ወይስ ምን አይነት የሊደርሺፕ ስታይል ነው የሚለውን ያው ፈተሽ ፈተሽ ዳበስ ዳበስ እናደርገው የጠቅላይ ሚኒስትር አብይ አህመድን የሊደርሺፕ ስታይል ሰርቫንቱ ሊደርሺፕ ስታይል ሆኖ ነው የምናገኘው የሎሌነት እንጂ ይሄን አርግ አታርግ ምናምን ሳይሆን ሰርቶ የማሳየት ነገር እኔ አንድም ሚኒስተር ውሃ ሲያጠጣ ችግኝ አላየሁም። እንደዛ በማድረግ ግን ሌላኛው አካል እንዲያደርግ ማለት ነው ይመለከታቸዋል ማለት ነው እነሱ ብቻ ሳይሆን ሁሉም ሰው ቢያጸዳ ይሄ ምልክት ነው ማሳያ ነው ማያም ማሳያም ነው ሊደርሺፕ ብዬ ነው የማስበው። እና ከዛ ፐርስፔክቲቭ ወረድ ብሎ የማድረግ የማሳየት የመከወን ከዛ ሌላው ሰው ደግሞ እንዲሰራው እድል መስጠት ወረድ ማለትን የሚጠይቅ አይነት የሊደርሺፕ ስታይል እንደሆነ እገነዘባለሁ። ሰርቫንት ሊደርሺፕ ነው ብዬ ነው የማምኖ አገልጋይ ወይም ሎሌመር የሆነ አስተሳሰብ ነው። እንደምታውቁት መደመር በብዙ አይነት ነገር ስለተተረጎመ አንድን ቴክስት የሚወስኑት በርካታ ነገሮች አሉ። መደመር ላይ የተዛነፉ ምልከታዎችም ያሉት ከዛ በፊት የተነገሩ ነገሮችም ስላሉ ነው። ስለዚህ በመደመር መጽሐፍ ውስጥ መደመር እንዲህ ነኝ ብሎ የሚያነሳቸው ነገሮች አሉ። ሲነርጂ አንደኛው ነው። ዘ ሰም ኢዝ ግሬተር ዳን ዘ ሆል ኦፍ ኢትስ ፓርትስ የሚለው ሀሳብ ምንድን ነው? ራሱ የሚለውን የሲነርጂን ፐርስፔክቲቭ በደንብ እሱንም አርቲኩሌት አድርጎ መናገር በጣም ኢምፖርታንት ነው። እዛ ውስጥ አለ በጣም ኢንፋሲስ ሊሰጠው ይገባ። ልክ ነው። ሲክስ ኤስስ ኦፍ መደመርስ አሉ። የመደመር ፋንዳሜንታልስ ምንድን ናቸው? ሲናፕቲክ ሲነርጂ የሚሏቸው ሀሳቦች አሉ። መሰናኘትን፣ እይታዎቹ ሙሉ እይታ ሲስተምን መፍጠር ምናምን የተመለከቱትን ማለት ነውና፣ ሌላኛው ጠቅላይ ሚኒስትሩ የራሳቸው ትዊተር አላቸው ፌስቡክ አላቸው ን አክሰስ ይደረጋል ሁላችንም ማለት ነው። በሮቹ ክፍት ናቸው። የፈለገውን ሀሳብ ሰው የፈለገውን ነገር ማለት የሚችልባቸው አጋጣሚዎች አሉ። እንግዲህ በአጠቃላይ የተነሱትን ሀሳቦች ስንጠቀልላቸው በብዙ ሳይሆን በተወሰኑቱ ማዕቀፍ ሳቢ ውስጥ ወይም ካቴጎሪስ ልንከታቸው የምንችለው ነው። የህግ የበላይነት ተነስቷል። ልክ ነው። የህግ የበላይነት መከበር አለበት። አንድም መንግስት ሌጅትሜት የሚያደርገው የመንግስትም ሞኖፖሊ ኦፍ ቫዮለንስ እስከምን ድረስ ነው የሚሉትን ነገሮች ከሌሎች ግን ከታጠቁ አካላት የሚለየው ምንድን ነው? ሞኖፖሊ ኦፍ ቫዮለንስ ነው። እሱን ማን ነው የሚያስከብርለት? ራሱ እንዴት ነው ማስከበር ያለው? ሌጂቲሜሲው እንዴት ነው የሚነሳው? እዛ ላይ ዊክ አይደለም ወይ? ምን ሆኖ ነው ምናምን የሚሉት በርካታ ሰዎች የሚያነሷቸው ሀሳቦች አሉ። ልክ ነው። ህግ ማስጠበቅ አለበት፣ ህግ ማስከበር አለበት፣ የህግ የበላይነት መረጋገጥ አለበት። ዜጎች ሴንስ ኦፍ ኢንሴኩሪቲስ ሊሰማቸው አይገቡ። ልክ ነው። አሁን ያለንበት ምንም እንኳን የለውጥ ወይም የሪፎርም ፕሮሰስ ውስጥ ብንሆንም የሪፎርም ባህሪ ደግሞ ምንድን ናቸው የሚሉትን ነገር ደግሞ ማሰብ በጣም ኢምፖርታንት ነው። ሁልጊዜ ያለፍንበትን ነገር ስለምንረሳ ነው እና የነበርንበት መንገድ ምን ይመስል ነበረ፣ ምን ምን ነበር የነበሩት። እና ኢዝሊ ደግሞ የምንፈልገውን ሊያመጣ ይችላሉ። በርካታ ሳቦታጅ ሲኖራሉ በብዙ ነገሮች ምናምን ማለት ነው። ስለዚህ እንደነሱ አይነት መልከታዎችና የሲስተም መዋቅር መምጣት አለበት። ምንም አማራጭ አይደለም። እሱ ሲስተም ቢልድ መደረግ መቻል አለበት። የማይነቃነቅ ሲስተም ቢልድ መደረግ መቻል አለበት። እሱን ቢልድ በማድረግ ሂደት ውስጥ ነው አሁን እንግዲህ ሁላችንም ሀሳባችንን እያዋጣን ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ምናምን የሚለው ላይ ምንም የማያወላዳ አቋም አለው እሱ ማለት ነው። ግን ሲስተም በአንድ ጊዜ አይገነባም፣ እናንተ እንደምተገነዘቡት ማለት ነው። ግን የሚያዋጣው የሚሻለው እሱ ነው። ወደዛ ፕሮሰስ እየተጓዝን መሆኑ መታወቅ መቻል ይኖርበታል ማለት ነው። ሌላኛው እንግዲህ ሕግ የበላይነትን የሚያስከብሩ አካላት ፕሮፐርሊ ማስከበር መቻል አለባቸው። ምንም ጥርጥር የለውም። የሚመለከታቸው አካላት በሚመለከታቸው ህጉ በሚፈቅደው መሰረት እሱን ማድረግ ይኖርባቸዋል። እዚህና እዛ የሚፈጠሩ ነገሮች አሉ። በምንናገረው ቋንቋ ማናችንም ይህን ቋንቋ ልናገር ብለን አልተወለድም። ከዚህ ቤተሰብ ከዚህ ማህበረሰብ በዚህ ሀገር ውስጥ ብለን ማናችንም ይህን ነገር መርጠን አይደለም የተወለድ ነው። ዜርፎር ልንቁራራበትም ልናፍርበትም የሚገባ ነገር አለ ከኛ ውጭ ስለሆነ ማለት ነው። ስለዚህ እንዴት ነው ግን መደረግ ያለበት አንድን አካል ሳይ ሰውነቱ መቅደም የለበትም የሚሉት ነገሮች የአስተሳሰብ ምልከታዎቻችን በደንብ መቦረሽ መቻል አለበት። ሰውም በሰውነቱ ማየት መቻል አለ ኢቨን ሰው ወንጀለኛ እንኳን ቢሆን እንዴት ነው ትሪት መደረግ ያለበት የሚሉትን አስተሳሰቦቻችንን በደንብ ማጥራት የሚጠይቁ ነገሮች ናቸው እና የመጣንባቸው መንገዶች ናቸው እንግዲህ የተዘሩ ዘሮቻችን አብቅለው እየታጨዱ መሆኑን ማናችን ልንክድ አይገባም ማለት ነው የሆነ ሆኖ ግን እንዴት ነው እሱ አቮይድ መደረግ ያለበት አቮይድ መደረግ አለበት የሚለውን ግን ኢን ፕሪንሲፕል እስማማለው ወደዛም እንደዛም መደረግ ይኖርበታል ማለት ነው እሱን ማድረግ ይኖርባቸዋል አይ ቲንክ እሱንም እያደረጉ እንደሆነ ነው ማስበው ማለት ነው ግን በደንብ መረዳት የሚኖርብን እዚህም እዛም የሆነ ነገር ግን አለ ለውጥ አለ የለውጥ ደጋፊ አለ የለውጥ ተቃዋሚ አለ የለውጥ አደናቃፊ ደግሞ አካላት እንዳሉ ደግሞ ማወቅ በጣም ኢምፖርታንት ነው እንጂ የሆነ አካል ሲጎዳ፣ የሆነ ሰው ቤተክርስቲያን ሲቃጠል፣ መስጊድ ሲቃጠል፣ ካህናቱ ባሉበት ቦታ ላይ የሆነ ነገር ሲሆኑ፣ በቸርች ውስጥ ሰው እየሰበከ ወንጌላዊ እየታረደ ከወጣ የሚያሳፍር ነው። ይሄን ምንም ነገር ልንሰጡ አንችልም። ብሔር ልንሰጡ አንችልም። የሆነ ነገር ልንሰጡ አንችልም። ከወንጀልም ባለፈ ሌላ ትርጓሜ ካለም ሊሰጠው ነው የሚገባው። በጣም አስነዋሪ ነገር ነው። በፊት ታቦት ወጥቶ አይደለም ገና ቅዳሴ አህዱ ሲባል በየቦታው የሚቆም ሰው ማህበረሰብ፣ ዛሬ የምን ነክቶት ነው ሊደፍር የቻለው የሚል ጥያቄ ነው መጠየቅ ያለበት። ሶሺዮሎጂስቶች ካላችሁ በደንብ ነው መጠናት ያለበት። አንትሮፖሎጂስቶች ካላችሁ ፕሮፌሽናሊ፣ የቱ ጋር ነው የታመመ ነው? ምናችን ተበላሽቶ ነው? አሁን የፖለቲክስ ወይም የመንግስት መዋቅሩ እንዳለ ሆኖ እንደ ማህበረሰብ ግን እኮ እንደዚህ አልነበር ነው ምንኛ ብንታመመ የሚለው ነገር በደንብ መጠየቅ አለበት። ትላንት እንግዳ ተቀባይ ነን፣ ትናንት ትላንት እንደዚህ ነን ምናምን ሲባል የነበረው ማህበረሰብ በአንዴ እንዴት እንደዚህ ሊሆን ይችላል የሚለው ነገር የሪሰርች ጥያቄም ነው። እሱን እሱን አብረን መፍትሄ ማፈላለግ ነው የሚኖርብን ሁላችንም። መንግስት የሚመለከተውን ነገር ማድረግ ይኖርበት። ልዩ ሀይልም እንደዛው ነው። ይህንን ነገር የፈጠረው ምንድን ነው? ራሱ አስተሳሰቡ ነው መኖር ያለበት መጀመሪያ ላይ። ዜን ህግ ይዞ እኮ የሆነ ነገር ያደርገዋል ምንም ጥርጥር የለውም። በህግ አግባብ መሰረት ምናምን ማለት ነው ግን አስተሳሰቡ ከተበላሸ መጀመሪያ አስተሳሰቡ መቀረፍ የሚኖርበት እንዴት ነው የሚለውን ነገር ሁሉ አብሮ መስራት የሚጠይቅ ነገር ነው። ሞጣ ስለሆነ አደለም፣ ሀረር ስለሆነ አደለም። በየትኛውም የኢትዮጵያ ጥግ ላይ ሰው ተንቀሳቅሶ የፈለገውን እንዲያደርግ ምንም ነገር እንዳይሆን ነው መታሰብ ያለበት። ኢሚዲየትሊ ለምንንትን ብቻ ለምንንትን ብቻ ተብሎ አደለም መነሳት የሚኖርበት ብዬ የማስበው ለምን ለምን ይሄንኛው ለምን ያንኛው ብቻ ሳይሆን የራሱ መደረግ የለበትም የሚሉትን ነገሮች አብረን መነሳት መቻል አለብን። የፈጠሩት የማኬቬሊያን ቲንኪንግ ነው ይህን ሁሉ ማለት ነው። ዲቫይድ ሩል የሚለው ኮንሰፕት ሚስአንደርስቱድ ተደርጎ ፕሮፐርሊ ሳይሆን ኢምፕሮፐር በሆነ ወይ አፕላይ ተደርጎ ነው ብዬ ነው ማስበው። ፓርቲና መደመርን ከብልጽግና ያለውን ነገር እንዴት ነው ምናምን የሚለውን አይውሽ አይኩድ ሁሉንም ነገር በአወራ ጊዜ ኖሮ በጣም ደስ ይለኝ ነበር። ኢህአዲግ ያሉት አራት ድርጅቶች ግንባር የሚባሉት ነፃ አውጪ የሚባሉቱ ሌላ አጋር የሚባሉቱ የነበሩ ነበሩ። ዜን አሁን ያለው ነገር ምንድን ነው ነው? አሁን ያለው ነገር ምንድን ነው? አንድ ፓርቲ ነው የሆነው ብልጽግና ፓርቲ የሚባል ነገር ነው። ስለዚህ ሪብራንድ ያደረገ ራሱን ማለት ነው። ውይይቱ ግማሽ ቀን የፈጀና የተለያዩ አስተያየቶችን ያስተናገደ ቢሆንም ለዛሬው ፕሮግራማችን በቀጥታ ከመጽሐፉ ጋር ብቻ ግንኙነት የነበራቸውን ሀሳቦች በጥቂቱ ነበር ያቀረብ ነው ወቅታዊ ጉዳዮች እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስፔስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየት ይስጡ። ኤስፔስ አማርኛ በፌስቡክ